ትኩረት በአፍሪካ ከጎርጎሪያኑ ሚያዝያ 2023 ዓ ም ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የሚካሄደው የእርስበርስ ጦርነት ሱዳንን ለከፋ የሰብአዊ ቀውስ ዳርጓታል። በአስር ሺዎች የሚቆጠሩ ሰዎች የተገደሉበት የሱዳን ጦርነት ሰሞኑን እንደገና ተባብሷል። ጦርነቱ ከተባባሰባቸው ቦታዎች የሀገሪቱ ዋና ከተማ ካርቱም አንዱ ሲሆን በፈጥኖ ደራሽ ኃይሉ ቁጥጥር ስር ያሉ ቦታዎችን መልሶ ለመያዝ የሱዳን ጦር በከተማዋ ከፍተኛ ጥቃት ከፍቷል። በአካባቢው የሚገኙ የረዴት ድርጅቶች እንደገለጹት በቅርቡ በተከሰቱ ግጭቶች በካርቱም የገበያ ቦታዎች ብዙ ሰዎች ተገድለዋል። በሱዳን ምዕራብ ዳርፉር ግዛት የምትገኘው ኤልፋሽር ከተማ የእርስ በርስ ጦርነቱ ከተጀመረ ጊዜ አንስቶ ሌላዋ ቁልፍ የጦርነት አውድማ ነች። ሰሞኑን በኤልፋሽር አቅራቢያ በገበያ ቦታዎች የተኩስ ልውውጦች ተካሂደዋል። በአቡሸክ የተፈናቃዮች መጠለያ ጣቢያ የሚኖሩትና በአካባቢው የድንገተኛ አደጋ ክፍል አባል የሆኑት ሳላሃ አደም ባለፉት አስር ቀናት ውስጥ ተኩሱ የበለጠ የተጠናከረ መምጣቱን ይናገራሉ። አዳም እንዳሉት ያለፈው ሰኞ አንዳንድ የፍጆታ እቃዎችን ለመግዛት በሄዱበት የገበያ ቦታ የፈጥኖ ደራሽ ኃይሉ የአየር ድብደባ አድርጓል። በአየር ጥቃቱ ሶስት ሰዎች ሲገደሉ አስር ሰዎች ቆስለዋል። ይህም የሰብአዊ ሁኔታውን አስቸጋሪ አድርጎታል ይላሉ። ሁኔታው እንዴት እንደሆነ መገመት አትችሉ። ታውቃላችሁ፣ እኛ በአስከፊ ሁኔታ እያለፍን ነው ምክንያቱም አንዳንድ ቤተሰቦች በጭራሽ የሚበሉት ምግብ የላቸው። ብዙ በሽታዎችም አሉ። በምግብ እጥረት ህጻናት እየሞቱ ነው። በእውነቱ ሁኔታው አስቸጋሪ ነው። ሮይተርስ የዜና ወኪል እንደዘገበው የፈጥኖ ደራሽ ኃይሉ ዘረፋ በማካሄድ ከጊዜ ወደ ጊዜ ዓለም አቀፍ የሰብአዊ ድርጅቶችን ኢላማ አድርጓል። የኖርዌይ ተራድኦ ድርጅት የሱዳን ዳይሬክተር የሆኑት ሚሼል ዲአርሲ የሰብአዊ እርዳታ አቅርቦት ከብዙ ተግዳሮቶች መካከል አንዱ መሆኑን ገልጸዋል። በቅርቡ ደግሞ የተባበሩት መንግስታት የሰብአዊ መብት ኃላፊ ፎልከር ቱርክ በአልፋሽር ያቡሸክና በአቅራቢያው በሚገኘው የዘምዘም የስደተኞች መጠለያ ጣቢያ በሰላማዊ ሰዎች ላይ እየደረሰ ያለውን አሰቃቂ አደጋ አስጠንቅቀዋል። ቱራክ እንዳሉት በእነዚህ መጠለያ ጣቢያዎች ውስጥ ያሉ ሰዎች በጎሳ ማንነታቸው ይደግፋሉ ተብለው በሚጠረጠሩበት ቡድንና በሌሎች ምክንያቶች በሁለቱ ተፋላሚ ኃይሎች በኩል በሚደርስባቸው ጥቃት ከፍተኛ አደጋ ላይ ናቸው። ድንበር የለሹ የሐኪሞች ቡድን የሱዳን ጦር በማይቆጣጠራቸው አካባቢዎች የሚደረገውን እርዳታ በዘዴ ከከለከለ ወዲህም በዚህ ሳምንት ስራው ማቆሙን የቡድኑ የሱዳን አስተባባሪ ኬለር ሳን ፊልፖ ገልጸዋል። በዚህ ሳቢያ አምስት ሺህ የተመጣጠነ ምግብ እጥረት ያለባቸውና 2900 የሚሆኑ ደግሞ በከፍተኛ ደረጃ የተመጣጠነ ምግብ እጥረት ያለባቸው ህጻናት ድጋፍ ሳያገኙ ቀርተዋል። የሂዩማን ራይትስ ዎች የሱዳን ተመራማሪ የሆኑት ሙሐመድ ኡስማን በበኩላቸው ለተጎጂዎች መድረስ የሚገባው እርዳታ እንደሚዘረፍ ይገልጻሉ። እርዳታው በሁለቱም ወገኖች ተስተጓጉሏል። የሱዳን መከላከያ ሰራዊት ፈጥኖ ደራሽ ኃይሎች በሚቆጣጠሯቸው አካባቢዎች አሁን ወሳኝ እርዳታ እንዲደርስ አልፈቀደም። የፈጥኖ ደራሽ ኃይሎችን በሚቆጣጠሯቸው አካባቢዎች ለአንዳንድ ሰላማዊ ዜጎች መድረስ የሚገባቸውን አቅርቦቶችና እርዳታዎች እየዘረፉ ይገኛሉ። ያም ሆኖ እሳቸው እንደሚሉት ለሁኔታው በቂ ዓለም አቀፍ ትኩረት የለም። ስለዚህ ይህ በእርግጠኝነት የተረሳ ቀውስ ነው። በቂ ዓለም አቀፋዊ ትኩረት እያየን አይደለም። ሰላማዊ ሰዎችን ለመጠበቅና በመላ ሀገሪቱ የተጎዳውን ሕዝብ ያለ ገደብ እርዳታ እንዲደርሰው ለማድረግም ግፊት የለም። በጀርመን ጊጋ የተባለው የዓለም አቀፍና የአካባቢ ጥናት ተቋም የሱዳን አጥኚ የሆኑት ሀጋሊ ሁኔታው ከጊዜ ወደ ጊዜ እየተወሳሰበ መምጣቱን ይናገራሉ። ሀግ እንደሚሉት ከ18 ወራት በፊት ጦርነቱ ሲጀመር የስልጣን ሽኩቻው በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል ነበር። በአሁኑ ወቅት ግን በርካታ ቡድኖችና ፍላጎቶች መኖራቸውን ያስረዳሉ። ባለፉት ወራት በተለየ ሁኔታ አሳሳቢ የሆነ ከመጣው አዝማሚያ አንዱ ቡድነኝነት ነው ማለትም እያንዳንዱ ቡድን በራሱ በተለያዩ ጥያቄዎች ላይ አቋሙ የተለያየ ነው። በሱዳን ሰፊ ግዛቶች በብዙ ግንባሮች እየተካሄደ ባለው ጦርነት ማን በትክክል ይሰራል፣ ማን ትዕዛዝ ይፈጽማል በሚል ለመቆጣጠር አስቸጋሪ የሆነ መምጣቱንም አጥኚዋ ገልጸዋል። ከዚህ አንጻር ሁለቱም ተፋላሚ ኃይሎች ከአሁን በኋላ በሀገሪቱ ውስጥ የራሳቸውን ወታደሮች እንኳ ሙሉ በሙሉ መቆጣጠር እንደማይችሉ ምልክቶች መኖራቸውን አስረድተዋል። ይህም የሚቆጣጠሯቸውን ግዛት እንኳ በትክክል ለማስተዳደር ተግዳሮት እንዳለው አመልክተዋል። በጎርጎሪያኑ 2021 ዓ ም ከተካሄደው ወታደራዊ መፈንቅለ መንግስት በኋላ ስልጣን በተጋሩት በጦር ኃይሎች አዛዥ አብዱልፈታህ አልቡርሃንና በፈጥኖ ድራሽ ኃይሉ መሪ መሐመድ ሐምዳንዳጋሎ መካከል በተደረገው የስልጣን ሽኩቻ በተጀመረው የሱዳን የእርስ በርስ ጦርነት በሀገሪቱ ቢያንስ 20 ሺ ሰዎች ተገድለዋል። እንደ ተባበሩት መንግስታት ድርጅት ከ11 ሚሊዮን በላይ ሰዎች ወደ ስደተኛ መጠለያ ጣቢያዎችና ጎረቤት ሀገራት እንዲሰደዱ በማድረግም ጦርነቱ በዓለም ላይ ትልቅ የመፈናቀል ቀውስን አስከትሏል። የተባበሩት መንግስታት ድርጅት በጥቅምት ወር መጀመሪያ ላይ እንደገለጸው ረሃብና እንደ ኮሌራ ያሉ በሽታዎች በአካባቢው በመከሰቱ ደግሞ ሁኔታውን የበለጠ አባብሶታል። በሀገሪቱ የተፈጠረው ይህ መሰሉ ምስቅልቅልም ለሰላማዊ ሰዎች የሚቀርበውን እርዳታና ድጋፍ አስተጓጉሏል። የአቡሸፍ መጠለያ ጣቢያ ድንገተኛ ክፍል አባሉ ሳልህ አደም ዓለም አቀፉ ኅብረተሰብ እርዳታ የሚያስፈልጋቸው ዜጎችን እንዲታደግ በተጎጂዎች ስም ተማጽነዋል። I myself asking on behalf of እኔ ራሴ የተፈናቃዮችን ወክዬ ጠይቃለሁ። እንግዲህ እኛ ጊዜ በማይሰጥ ችግር ላይ ነን። ለረዴት ድርጅቶች፣ ለሰብአዊ መብት ተሟጋቾችና በሰብአዊነት ጉዳዮች ላይ እየሰሩ ላሉ ሰዎች በሙሉ የኤልፋሽርን ህዝብ ለመታደግ አፋጣኝ እርምጃ ሊወስዱ ይገባል በማለት ጥሬን አቀርባለሁ።